ዘ ቮይስ ኦፍ አሜሪካ ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስን ቀደም ብሎ ከተገለጸው ከ2015ቱ የኢራን የኒውክለር ስምምነት እንድትወጣ በማድረጋቸው የፋርሱ ባህረ ሰላጤ ሀገሮች ውሳኔውን ሲያወድሱ የኢራን ባለስልጣናት ግን ብስጭት የተቀላቀለበት ቁጣ አሰምተዋል። ግብጽ ደግሞ ዝምታን መርጣለች ይላል ከካይሮ የደረሰን የኤድዋርድ ኢራንያን ዘገባ። አዲሱ አበበ ይዞ ቀርበዋል። ፕሬዚዳንት ዶናልድ ትራምፕ ትናንት የዩናይትድ ስቴትስን ከኢራኑ የኒኩሌር ጦር መሳሪያ ስምምነት መውጣት ይፋ እንዳደረጉ ዛሬ ረቡዕ የኢራን የምክር ቤት አባሎች የዩናይትድ ስቴትስን ሰንደቅ ዓላማ ሲያቃጥሉ ታይተዋል። ፕሬዝዳንቱ ሐሰን ሮሃኒ ደግሞ ዩናይትድ ስቴትስ ስምምነቶችን በማፍረስ የታወቀች ነች ማለታቸው ተሰምቷል። የኢራኑ የበላይ ወይም ሃይማኖታዊ መሪ አያቶላህ አሊ ሐሜኒ ዛሬ ለአንድ የተማሪዎች ስብስብ ባደረጉት ንግግር ደግሞ ዩናይትድ ስቴትስ በመሠረቱ የኢራንን ሕልውና አትደግፍም፣ ይሄ የኒኩሌር ስምምነት ደግሞ እንዲያው ሰበብ እንጂ ጠላትነቷ የቆየ ነው ብለዋል ሆይ አያቶላህ በንግግራቸው ይሄ የሚሳኤል ወይም የኒኩለር ጦር መሳሪያ ጉዳይ ለምክንያት የተሰጠ ነው የኢራንን በመካከለኛው ምስራቅ ውስጥ መኖር ወይም በአረቡ ዓለም ውስጥ መገኘትን በራሱ ዋሽንግተን ወትሮም አትወደውም ነው ያሉት። የፋርሱ ባሕረ ሰላጤ አገሮች እነ ሳውዲ አረቢያ፣ የተባበረው አረብ ኤምሬትስና ባሕሬን የመሳሰሉት ግን የፕሬዝዳንት ትራምፕን ውሳኔ አወድሰው ድጋፋቸውን ገልጠዋል። የሳውዲው ውጭ ጉዳይ ሚኒስትር አብዱል ጃቢር በትዊተራቸው የዩናይትድ ስቴትስን ከኢራን የኒኩሌር ስምምነት መውጣትና የኢኮኖሚ ማዕቀቡን ለማጠናከር የተወሰደውን እርምጃ እንደግፋለን ብለዋል። የሳውዲና የአረብ ኤምሬትስ አገሮች ወዳጅ የሆነችው ግብፅ በበኩሏ በፕሬዚዳንት ትራምፕ ላይ የተሰነዘሩትን ትችቶች አናንቃ ነው ያየችው። የውጭ ጉዳይ መስሪያ ቤት በበኩሉ ባወጣው መግለጫ የግብፅ ማለት ነው ከዚህ ከኒኩሌር ጦር መሳሪያ ጉዳይም ሆነ ከኢራንን በአረብ አገሮች የውስጥ ጉዳይ ጣልቃ የመግባት ልምድ አኳያ ግብፅ የዩናይትድ ስቴትስንም ሆነ የዓለም አቀፉን ሕብረተሰብ ሁኔታ በውል ትገነዘባለች፣ ትረዳለች ብለዋል። ይሁንና ግን ይህ የወቅቱ ሁኔታ ወዳልተፈለገ የጦር መሳሪያ ግጭት እንዳይገባና የክልሉን መረጋጋት እንዳያደፈርስ ግብፅ ከፍ ያለ ስጋቷን ገልጣለች።